ከጥቅምት ወር ጀምሮ በአማጽያኑ የትግራይ ኃይሎች ቁጥጥር ስር የነበሩትና ባለም አቀፍ የሚዲያ ተቋማትና ተንታኞች ለጦር አሰላለፍ ቁልፍ መሆናቸው ሲነገር የቆየው ደሴና ኮምቦልቻ ከተሞች በጠቅላይ ሚኒስትር አብይ አህመድ የተመራው የኢትዮጵያ ሰራዊት ነጻ መውጣታቸውን የኢትዮጵያ መንግስት የኮሚኒኬሽን ቢሮ ዛሬ አስታውቋል። ታሪካዊ ከተማ ከሆነችው ደሴና በንግድና ኢንዱስትሪ ኮሪደርነቷ ከምትታወቀው ኮምቦልቻ በተጨማሪም የኢትዮ የኢትዮጵያ መንግስት በአሸባሪነት የፈረጀውና ራሳቸውን የትግራይ ሰራዊት ብለው በሚጠሩት ታጣቂዎች ቁጥጥር ስር የነበሩ በኦሮሚያ ልዩ ዞን የምትገኘው የባቲ ከተማ ቀርሳ ገርባና ደርጋን ከተሞችን የኢትዮጵያ ሰራዊት ነጻ ማውጣቱን የኮሚኒኬሽን ቢሮ ገልጿል። በሌላ በኩል ደግሞ በሀርቡ ግንባር ቃሉ ወረዳን ሙሉ ለሙሉ መቆጣጠሩን መግለጫው ጨምሮ አስታውቋል። ከዛሬ በፊት በነበሩት ቀናት ታሪካዊቷን የላሊበላ ከተማና ጋሸናን ነጻ ማውጣቱን የኢትዮጵያ መንግስት ገልጾ የነበረ ሲሆን በእነዚህ ቦታዎች ከፍተኛ የሰብአዊ መብት እሰቶች መፈጸማቸውን የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። በተጨማሪም በላሊ ላሊበላ የውቅር አብያተ ክርስቲያናት ላይ የደረሰው የጉዳት መጠን እስካሁን በውል አለመታወቁን ሆኖም ከዓለም አቀፍ ተቋማት ጋር በመሆን ለታሪካዊ ቅርሱ አስፈላጊውን ጥገና ለማድረግ ዝግጅት መጀመሩን የመንግስት ኮሚኒኬሽን ቢሮ ጨምሮ ገልጿል። ይህን ተከትሎ የትግራይ ክልል መንግስት አማካሪ የሆኑት አቶ ጌታቸው ረዳ በትዊተር የማህበራዊ ትስስር ገጻቸው ባሰፈሩት መልእክት የትግራይ አማጽያን ቡድኑ ይዟቸው በነበሩ ግዛቶች ላይ ማስተካከያ እያደረገ መሆኑንና ቀጣዩ እርምጃቸው ስልታዊ ክንዋኔዎችን ያገናዘበ እንደሆነ አስታውቀዋል። የውሳኔያቸው ዓላማ በዋናነት የህዝባቸውን ደህንነት ማስጠበቅ መሆኑን የገለጹት አቶ ጌታቸው በመጪው ሳምንታት ውጤት የሚያስገኝላቸው ሁኔታ ላይ እንደሚደርሱ ተናግረዋል። አቶ ጌታቸው ጨምረው ከጣርማ በር እስከ ደሴ ባሉ ውጊያዎች ጠላትን ማሸነፋቸውን ጨምረው ገልጸዋል። አቶ ጌታቸው በጥቅምት ወር ደሴና ኮምቦልቻ ከተሞችን መቆጣጠራቸውን ለሮይተርስ በተናገሩበት ወቅት አማጽያኑ ከፌዴራል መንግስቱ ጋር እያደረጉት ባለው ውጊያና ወደ አዲስ አበባ በሚያደርጉት ግስጋሴ ስልታዊ ድል መሆኑ ተገልጾ ነበር። ለአሜሪካ ድምጽ ዘገባ ስመኞሽ የቆየ ዋሽንግተን ዲሲ።